ጥያቄ ስድስት እኔ እርሱ ዘንድ ይበልጥ የተወደድኩ እስካልሆንኩ ድረስ እምነቱ አልተሟላም የሚለውን ሐዲት ሙላና ከሓዲቱ ከምናገኛቸው ቁም ነገሮች መካከል የተወሰኑትንም ጥቀስ መልስ ከአነስ ኢብኑ ማሊክ ረዲየላሁ አንሁ በተላለፈ ሐዲት የአላህ መልእክተኛ ሰለላሁ አለይህ ወሰለም እንዲህ ብለዋል ከአባቱ ከልጁና ከመላው የሰው ልጆች ሁሉ እርሱ ዘንድ ይበልጥ ተወዳጅ የሆንኩት እኔ እስካልሆንኩ ድረስ ማናችሁም ቢሆን አላመናችሁም። ቡኻሪና ሙስሊም ዘግበውታል። ከሐዲሱ ከሚወሰዱ ቁም ነገሮች መካከል አንደኛ ነቢዩ صلى الله عليه ወሰለም ከሰዎች ሁሉ በላይ ይበልጥ ተወዳጅ መሆን እንዳለባቸው እርሳቸውንም ከማንም በላይ መውደዱም ከኢማን ምሉዕነት እንደሆነ ይጠቀሳል።